የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲ ሞልታለች። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እንጓዛለን። ሰላም፣ እንደምናመሻችሁ በዛሬው ሚያዝያ 16 2009 ዓ.ም የጋቢና ምሽት ፕሮግራማችን በእስር ላይ የሚገኙት ዶክተር መረራ ጉዲና ጠበቆች የክስ መቃወሚያ አቀረቡ ዘገባለን። በትግራይ ክልል በሰውና በእንስሳት ያጋጠመ ድርቅ እንደሌለና ለመጪው ክረምት ዝግጅቶች እየተከናወኑ እንደሚገኙ የክልሉ የእርሻና የገጠር ልማት ቢሮ አስታወቀ። ኣብዚ ሕዚ ቀንዲ ስራሕና ብፍላይ ከም ዝፍለጥ ኣብዚ ክልል ዓብይ ስራሕቲ እቲ ናይ ህዝብ ጉልበት ተጠቂምካ ናይ ተፈጥሮ ናይ ሓመድ ማይ ና ቀባን ስራሕትን አሁን በተለይ በዚህ ክልል እንደሚታወቀው ትልቁ ስራችን በአካባቢው ህዝብ ኃይል የአፈርና የውሃ እንክብካቤ ስራዎችን መስራት ነው። የኢትዮጵያው የውጭ ጉዳይ ሚኒስትር አቶ ወርቅነህ ገበየው በመጋቢት መጨረሻ ለፓርላማ ባቀረቡት ሪፖርት ላይ በዩናይትድ ስቴትስ የተወካዮች ምክር ቤት ኢትዮጵያን በተመለከተ የሚቀርቡ የውሳኔ ሀሳቦችን በተሳካ ሁኔታ አምክኛለሁ ሲሉ ኢትዮጵያን የሚመለከቱ ሕጎች አሁንም በኮንግረሱ እየረቀቁ መሆናቸውን የዩናይትድ ስቴትስ የሕዝብ ተወካዮች አመልክተዋል። I should say that we had almost 40 co-sponsors last time. We're nearing 30 now. አስቀድመን ያቀረብነው ሕግ ወደ አርባ ረዳት አርቃቂዎች የደገፉት ነበር። አሁን ወደ ሰላሳ የሚሆኑ አባላት ይደግፉታል። በየቀኑ ተጨማሪ ድጋፍ እያገኘን ነው። ስለዚህ ረቂቅ ሕጉ ተጨናግፈዋል የሚለው አስተያየት ግራ የሚያጋባ ነው።

ሮባ ቡልጋ ይባላል። እስከ ዩኒቨርሲቲ ከፍተኛ ትምህርቱን በመከታተል ላይ ይገኛል። የህይወት ተሞክሮውንን አጫውቶናል። ሰዓት ከበቃ ሌሎች ዘገባዎችም ይኖሩናል። ሙዚቃም እንጋብዛችኋለን። በፌስቡክ አት ቪኦኤ አማሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን፣ ለአየር እናበቀዋለን። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉት የምሽቱ ዓለም አቀፍ ዜናዎቻችን ተመልሰን መጥተናል። የዩናይትድ ስቴትስ ባለስልጣኖች በሶማሊያው ባህር እየጨመረ የሄደውን የባህር ላይ ዘረፋ ተግባር የሚዘወተር ነው የሚዘወተር ነው ከማለት ተቆጥበዋል። እየተወዘተረ ነው ለማለት ገና ዝግጁ አይደለንም፣ ይሁንና በጥሞና እየተከታተል ነው ብለዋል። የባህር ኃይሉ ጀኔራል ቶማስ ዋልዲሸር ትላንት እሁድ ጅቡቲ በሚገኘው ወታደራዊ ሰፈር በሰጡት ጋዜጣዊ መግለጫ ወደሚቀጥለው ዘገባችን ዜናችን ስናልፍ ለአዲሱ አዲሱ ፕሬዚዳንት ወንበራቸውን ካስረከቡበት ቀን ጀምሮ ያላየናቸው የቀድሞ ፕሬዚዳንት ባራክ ኦባማ ለመጀመሪያ ጊዜ በቺካጎ ለኮሌጅ ተማሪዎች ንግግር አደረጉ። አርባ አራተኛው የዩናይትድ ስቴትስ ፕሬዚዳንት የነበሩት ኦባማ ዋይት ሀውስን ከለቀቁ በኋላ በግልጽ አልታዩም ነበር። ከሶስት ወራት በኋላ ነው ዛሬ ለመጀመሪያ ጊዜ በህዝብ ፊት ንግግር ያደረጉት። የቀድሞ ፕሬዚዳንት ዓላማም በመላው ዩናይትድ ስቴትስ ብቻ ሳይሆን በመላው ዓለም የሚገኙ የቀጣይ ትውልድ መሪዎችን ለማበረታታትና ለማገዝ የተያያዘውን ዓላማ በዋነኝነት ለመደገፍ ነው። ከበርካታ ተማሪዎች ፊት መልእክታቸውን ዛሬ ያስተላለፉት ወጣቶች ወደ ፖለቲካ ስልጣን ከመምጣታቸው በፊት ለማህበረሰቦቻቸው አገልግሎት ቅድሚያ እንዲሰጡም መክረዋል። ፈረንሳይ የተካሄደው የመጀመሪያ ዙር ፕሬዚዳንታዊ ምርጫ የመጨረሻ ውጤት ማህላዊ አመለካከት ያላቸው ተወዳዳሪ ኢማኑኤል ሴንትራል ማለት ነው ኢማኑኤል ማክሮንና ጸረ ፍልሰት የሆኑት ብሔርተኛ የተባሉት ማሪን ለፔን ማሸነፋቸው ተረጋግጧል። በሁለት ሳምንታት ውስጥ የማጣሪያ ምርጫ ይካሄዳል። ተንታኞች ፈረንሳይ ውስጥ የተከሰተ የፖለቲካ ለውጥ ብለውታል። ማክሮን ትላንት ማታ ስላገኙት ድል ለደጋፊዎቻቸው ሲናገሩ በአንድ አመት ውስጥ የፈረንሳይን ፖለቲካ ለውጠነዋል ብለዋል። ማሪን ሌፔን ደግሞ የፈረንሳይን ህዝብ ነጻ የማውጣት ጊዜ ደርሷል ብለዋል። በሌላው ወገን የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ህገወጥ ፍልሰተኞችን ለመከላከል ሲባል በአሜሪካና በሜክሲኮ ድንበር ላይ ግንብ ለመስራት በሚ በሚገፋፉበት በአሁኑ ወቅት የዲሞክራቶች ተቃውሞ ገጥሟቸዋል። ዋናው አከራካሪ የሆነው ነጥብ ግንቡን ለመስራት የሚያስፈልገው ገንዘብ ሲሆን ስምምነት ላይ ካልተደረሰ በስተቀር የሀገሪቱ መንግስት ስራ በከፊል ሊዘጋ ይችላል። ትራምፕ የግንቡን ስራ ለመጀመር ገንዘብ እንዲመደብ ይፈልጋሉ። ከዚያ ጋር ተያይዞ እስከ መጪው መስከረም ወር ባለው ጊዜ ውስጥ ለመንግስት መንቀሳቀሻ ገንዘብ እንዲመደብም ጠይቀዋል። ሁለቱም ተያይዘው የቀረቡ ሲሆን ዲሞክራቶች ግንቡ በምንም አይነት እንዲሰራ አልፈለጉም እንግዲህ ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ ወደ ዋናው የጋቢና ዝግጅቶቻችን ልመልሳችሁ የጋቢና ጉዟችን ይቀጥላል ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን የምትከታተሉት ከአሜሪካ ድምጽ ሬዲዮ የአማርኛ ቋንቋ ዝግጅት ክፍል የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ መጀመሪያው ዘገባችን እናልፋለን። የኦሮሞ ፌዴራሊስት ሊቀመንበር እና የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር ዶክተር መረራ ጉዲና ጠበቆች የፌዴራሉ ጠቅላይ አቃቢ ህግ ለመሰረተባቸው ክስ መቃወሚያቸውን በጽሁፍ አቀረቡ። የቀረበባቸው ክስ ከሌሎች ተከሳሾች ተነጥሎ እንዲታይ ክሱም በወንጀል ክስ አግባብ መሰረት ተሟልቶ ያልቀረበ በመሆኑ ውድቅ እንዲደረግ ጠይቀዋል። ፍርድ ቤቱ አቃቤ ህግ ለመቃወሚያው መልሱን በጽሁፍ እንዲያቀርብ አዞ ተለዋጭ ቀጠሮ ይዟል። መለስካቸው አመሃ ከአዲስ አበባ ዝርዝሩን አድርሶናል። ጠበቆቹ ባቀረቡት የክስ መቃወሚያ አንደኛ ተከሳሽ ዶክተር መረራ ጉዲና የሚኖሩትና የሚመሩትም የፖለቲካ ድርጅት በሕጋዊ መንገድ በሀገር ውስጥ በሰላማዊ መንገድ የሚታገል እንደሆነ ያስገነዝባል። በተቃራኒው ባባሪነት የተከሰሱት ሁለተኛና ሶስተኛ ተከሳሾች ማለትም ዶክተር ብርሃኑ ነጋና አቶ ጃዋር መሐመድ ከኢትዮጵያ ውጭ እንደሚኖሩ አመልክቶ የአንደኛ ተከሳሽ ጉዳይ ከእነዚህ ተከሳሾች ጉዳይ ጋር እንዲታይ የሚያስገድድ በቂ የሕግ ምክንያት የለውም ብሎ ይከራከራል። አክሎም የአንደኛ ተከሳሽ ጉዳይ ከሌሎቹ ተከሳሾች ጉዳይ ጋር ተጣምሮ መቅረቡ የዶክተር መረራን ፍትሕ በተፋጠነ ሂደት የማግኘት መብታቸውን ያጣብብባቸዋል በማለት ክሳቸው ከሌሎች ተነጥሎ እንዲታይ የጠበቆቻቸው መቃወሚያ ይጠይቃል። የክስ መቃወሚያው ሌላው ትኩረት ደግሞ ጠቅላይ አቃቤ ሕግ ያቀረበው ክስ የተሟላ አይደለም የሚል ነው። በጥቅል የወንጀሉ ዝርዝር ላይ ከአንደኛ እስከ ሶስተኛ በተመለከቱት ተከሳሾች ላይ በጋራ ሰሩት ተብሎ የቀረበውን ወንጀል በዋና ወንጀል አድራጊነት ተካፋይ ሆነዋል ከማለት ውጪ ዶክተር መረራ ጉዲና በተባሉት የወንጀል ድርጊቶች ከነማን ጋራ የትና መቼ ለሚለው ዝርዝር ጥያቄ መልስ የለም ሲሉ ጠበቆቹ በጽሑፋቸው ተከራክረዋል። ይህም ተከሳሹ ራሱን ለመከላከል እድል የሚነፍገው ከመሆኑ ባሻገር በኢትዮጵያ የወንጀል ስነ ስርዓት ሕግ መሰረት ክሱን የተሟላ አያደርገውም ብለው ተከራክረዋል። በዚህ ምክንያት ፍርድ ቤቱ ክሱን ውድቅ እንዲያደርግላቸው ጠይቀዋል። ፍርድ ቤቱም አቃቢ ህግ መልሱን በጽሁፍ እንዲያቀርብ ለመያዝያ 26 ቀን 2009 ዓ ም ቀጠሮ ይዟል። የፌዴራሉ ጠቅላይ አቃቢ ህግ የካቲት 16 ቀን 2009 ዓ ም በጻፈው የክስ ደብዳቤ በዶክተር መረራ ጉዲና፣ በዶክተር ብርሃኑ ነጋ፣ በአቶ ጀዋር መሐመድ፣ በኢሳትና በኦሮሞ ሚዲያ ኔትወርክ ላይ ክስ መመስረቱ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዝግጅታችን ነው የምናልፈው። በትግራይ ክልል በሰውና በእንስሳት ላይ ያጋጠመ ድርቅ እንደሌለና ለመጪው ክረምት ደግሞ ዝግጅቶች እየተደረጉ እንደሚገኙ የክልሉ የእርሻና የገጠር ልማት ቢሮ አስታወቀ። በሌላ በኩል እየተቀያየር ባለው የተፈጥሮ የአየር ሁኔታ ምክንያት ዘንድሮ ኢትዮጵያን ጨምሮ በአንዳንድ የአፍሪካ ሀገሮች ላይ የተምች ወረርሽኝ ሊከሰት እንደሚችልም ከወዲሁ ተሰግቷል። ግርማይ ገብሩ ከመቀሌ ዘገባ አለው። በትግራይ ክልል ባለፈው ክረምት ጥሩ ዝናብ በመዝነቡ ምክንያት አርሶ አደሩ ጥሩ ምርት ማግኘቱን የትግራይ ክልል የእርሻና የገጠር ልማት ቢሮ ግምገማ ይገልጻል። ገበሬው ከክረምቱ ዝናብ ብቻም ሳይሆን በመስኖ ልማልማትም በቂ ውሃ ማግኘት መቻሉንም ቢሮው ያስረዳል። እንዲያውም ከቅርብ ዓመታት ጋር ሲነጻጸር የተሻለ ክረምት እንደነበር ተነግሯል። ቢሆንም ግን በቢሮው ምክትል ቢሮ ኃላፊ አቶ ፍስሐ በዛብህ የመስኖ እርሻው በከፍተኛ ውርጭ መጠቃቱን ይናገራሉ። ገበሬው ሌሎች ተለዋጭ ሰብሎች በመዝራት ተፈጥሮ እያፈራረቀ ከሚያሳየው ችግር ጋር እየታገለ ይገኛል። ከዚህ በመነሳትም በትግራይ ክልል የተወሰነ ቤተሰብ በምግብ ራሱ ያልቻለ እንደሚኖር እየተጠበቀ ሆነው እንደ ክልል ግን የድርቅ አደጋ ያልታየበት ዓመት እንደነበር አቶ ፍስሐ ገልጿል። የትግራይ የእርሻና የገጠር ልማት ቢሮ አሁን ላይ እያከናወነ ስላለው ዋነኛ የእርሻና የተፈጥሮ ሀብት እንክብካቤ ስራ ምክትል ቢሮ ኃላፊው እንደሚከተለው ይገልጹታል። ኣብዚ ሕዚ ቀንዲ ስራሕና ብፍላይ ከም ዝፍለጥ ኣብዚ ክልል ዓብዪ ስራሕቲ ናይ ህዝቢ ጉልበት ተጠቂምካ ናይ ተፈጥሮ ናይ አሁን ሓመድ ማይን ኣቀባን ስራሕትን በተለይ በዚህ ክልል እንደሚታወቀው ትልቁ ስራችን በአካባቢው ህዝብ ኃይል የአፈርና የውሃ እንክብካቤ ስራዎችን መስራት ነው። በመጪው ክረምት ለሚተከሉ ችግኞችም ጉድጓዶች ተቆፍረው ተዘጋጅተዋል። በአጠቃላይም ገበሬው ምርታማነቱን ለማሳደግ ምንድን ነው የሚጎለው? ካለፈው ልምዳችን ካየነው በጎና ደካማ ጎኖችን፣ ግምግምን ስልጠናዎችን እየሰጠን ነው። ከላይ እስከታች ያለው ባለሙያና አመራሩ እንዲሁም ህዝቡ ስልጠና በመውሰድ ላይ ይገኛል። አሁን በያዝነው ወቅት ላይ ይካሄድ የነበረው የበልግ የእርሻ ወቅት እየታየ ባለው የአየር ሁኔታ ለውጥ ከጊዜ ወደ ጊዜ እየቀነሰ መጥቷል ብለዋል አቶ ፍስሐ። አሁን ላይ አራትና አምስት በራያ አካባቢ የሚገኙ ወረዳዎች ብቻ ናቸው በዚሁ ወቅት የእርሻ ስራ የሚያከናውንም ብለዋል። በተለምዶ ከመጨረሻው የካቲት ወር እስከ ሚያዝያ መጨረሻ ዝናብ የሚጥልበት ወቅት ነበር። የሜትሮሎጂ ትንበያም ዝናብ እንደሚጥል ነበር የተነገረው። ቢሆንም እንደተገመተው በቂ ዝናብ አልተገኘም። እስካሁን 13,000 ሄክታር ብቻ ነው የተዘራው። አሁን ደግሞ ዝናቡ ተስፋ ያለው ይመስላል ብሏል የሥራ ኃላፊው። በአሁኑ ሰዓት እየተቀያየረ በመጣው የተፈጥሮ የአየር ሁኔታ ምክንያት ዘንድሮ በአንዳንድ የአፍሪካ ሀገራት ኢትዮጵያንም ጨምሮ በመጪው ክረምት የተምች ወረርሽኝ ሊከሰት እንደሚችል ተሰግቷል። አሁን ላይ በደቡብ ኢትዮጵያ ወረርሽኙ መታየቱንም አቶ ፍስሃ ገልጸውልኛል። ኣብ ዝቅፅል ክረምቲ ምናልባት ምስትሕዝኒ ናይ ክሊማ ለውጢ ኣብ ዘራእቲ ይሁን ኣብ ተፈላለዩ የመጪውን ክረምት የአየር ሁኔታ ትንበያ መነሻ በማድረግ በአዝርትና እጽዋት ላይ የተለያዩ የተምች ወረርሽኞች ሊከሰቱ እንደሚችሉ ተገምተዋል። በአህጉር ደረጃ በሀገራችንም ጭምር የተምች ወረርሽኙ ከወዲሁ እየታየ ነው። ስለዚህ ገበሬው ከአሁን ጀምሮ ማሳውን በጥንቃቄ ማዘጋጀት ይኖርበታል። መረጃ ለሚመለከታቸው ባለሙያዎች በመስጠትም ጉዳት ከመድረሱ በፊት መከላከል ያስፈልጋል። አጠቃላይ ገበሬው ምርታማነትን ሊያሳድጉ ታልመው የሚሰጡትን የተለያዩ ዘዴዎች በሚገባ ተግባር ላይ ማዋል ይኖርበታል። አቶ ፍስሀ በዛብህ በመጨረሻ በየደረጃው የሚገኙ የእርሻ ባለሙያዎች ህዝቡን ቤተሰባዊ መሰረት ያደረገ ድጋፍና ስልጠና መስጠት ይኖርባቸዋል ብለዋል። ገበሬው ሰልጥኖ አውቆና አምኖ የሚተገብረው የእርሻ ዘዴ እንዲኖረው መጣር አለብን። የተፈጥሮ የአየር ሁኔታ ለውጥ መተንበይ አስቸጋሪ ስለሆነ ለማንኛውም ዝግጁ መሆን ይኖርብናል ብሏል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለም። የሕግ ባለሙያውና ጸሐፊው አቶ አሰፋ ጫቦ በትላንትና ዕለት እዚህ ዩናይትድ ስቴትስ ዳላስ ውስጥ በ84 ዓመታቸው ሕይወታቸው አልፏል። ጣሊያን ሀገር ለቆ ሲወጣ በጋሞ ጎፋ ጨንቻ ውስጥ መወለዳቸውን የሚናገሩት አቶ አሰፋ በቀዳማዊ አፄ ኃይለሥላሴ ዘመን የፓርላማ አባል ነበሩ። በደርግ ዘመን ደግሞ የኢትዮጵያ ጭቁኖች አብዮታዊ ፓርቲ ትግል ወይም ኢጫት መስራችና ሊቀመንበር ሆነው ሰርተዋል። በዚሁ በደርግ ዘመንም ለ10 ዓመታት በእስር አሳልፈዋል። ከዛም በስደት ከ25 ዓመታት በላይ ቆይተዋል። አቶ አሰፋ ጫቦ የትዝታ ፈለግ በሚል በ2008 ዓ.ም ባሳተሙት መጽሐፋቸው ላይ ይኸው ወጥቼ ከቀረው ከ25 ዓመት በላይ ሆኖኛል። በ11 ያክል የአሜሪካ ግዛቶች እስቴትስ ኖር ያለው ያልኖርኩባቸውን ወይነድቼ ወይም ከአየር ላይ ሆኜ አይቻቸዋለሁ። ያ ሁሉ ሆኖ ግን ሕልም ባየው ቁጥር ሰመመን ውስጥ በገባው ቁጥር የኢትዮጵያ መሬት የኢትዮጵያ ፊት ብቻ ነው የሚታየኝ። አንዳንዴ አሜሪካን ያልተቀበለኝ ወይስ እኔ ነኝ አሜሪካን ያልተቀበልኩት በልበል ያሰኘኛል፣ ብለው ነበረ። አቶ አሰፋ እዚህ ዩናይትድ ስቴትስ ቢሞቱም ወደ ሀገራቸው ሄደው የቀብር ስነስርዓታቸው ይፈጸም እንደሆነ ዝግጅት እየተደረገ መሆኑን አዘጋጆቹ ነግረውናል። ወደ ተከታዩ ዘገባችን ስናመራ በዩናይትድ ስቴትስ የተወካዮች ምክር ቤት ኢትዮጵያን በተመለከተ የሚቀርቡ የውሳኔ ሀሳቦችን በተሳካ ሁኔታ አምክኝ ያለው ሲል የኢትዮጵያ መንግስት ቢናገርም ኢትዮጵያን የሚመለከቱ ሕጎች አሁን በኮንግረሱ እየተረቀቁ መሆናቸውን የህዝብ ተወካዮች ምክር ቤት አመልክተዋል። የኢትዮጵያ የውጭ ጉዳይ ሚኒስትር አቶ ወርቅነህ ገበየው በመጋቢት መጨረሻ ለህዝብ ተወካዮች ምክር ቤት ባቀረቡት የስራ አፈጻጸም ሪፖርት ላይ ሁለት ረቂቅ ሕጎችን እንዳጨናቀበ የሀገር ውስጥ መገናኛ ብዙሀን ዘግቧል። የኮንግረሱ የአፍሪካ ንዑስ ኮሚቴ ሊቀመንበር ለዝግጅት ክፍላችን በሰጡት ማብራሪያ ኮንግረሱ በምርጫ ሲቀየር ሕጎች እንደ አዲስ ለውሳኔ ይቀርባሉ እንጂ የተጨናገፈም ሆነ እንዲ እንዲዘገይ የተደረገ ህግ የለም ብለዋል። የኦሮምኛ ዝግጅት ባልደረባችን ትግስት ገሜ ቃለ ምልልሱን አድርጋለች። ሄኖክ ሰማ ጊዜር ያቀርበዋል። በአውሮፓውያን አዲስ ዓመት ስራ የጀመረው የዩናይትድ ስቴትስ ኮንግረስ ሲሰየም በህግ አርቃቂው የህዝብ ተወካዮች ምክር ቤት የአፍሪካ ንዑስ ኮሚቴ ሊቀመንበር ክሪስ ስሚት በኢትዮጵያ ላይ ከሌሎች አባላት ጋር የጻፉትን ህግ ይፋ አደረጉ። በየካቲት ወር መግቢያ ላይ በካፒታል ሂል በሰጡት ጋዜጣዊ መግለጫም የኢትዮጵያ መንግስት በሀገሪቱ የተንሰራፉ ህዝባዊ ተቃውሞዎችን ለማብረድ የያዘው መንገድ የዜጎችን መብት ይጥሳል፣ የዴሞክራሲው ሂደት አደጋ ላይ ነው ሲሉ ማስተካከያ እንዲደረግ ካልሆነም የዩናይትድ ስቴትስ መንግስት ከኢትዮጵያ ጋር ያለውን ግንኙነት እንደገና እንዲገመግም ጠየቁ። በቀደመው ኮንግረስ በኢትዮጵያ የሰብአዊ መብትና ዴሞክራሲ ሂደት ላይ ውሳኔ 861ን አስተዋውቀው የነበሩት ኮንግረስመን ስሚት አዲስ ለተሰየመው ኮንግረስም ውሳኔ 128 የተባለ ረቂቅ አስተዋውቀዋል። በሴኔቱም ስራውን ባጠናቀቀው ኮንግረስ ባለፈው ዓመት ሚያዝያ ወር ውሳኔ 432 ተዋውቆ ነበር። የሴኔቱ ረቂቅ የያዛቸውን ነጥቦች እንግለጽላችሁ። በቅድሚያ በኢትዮጵያ ሰላማዊ ሰልፍ የሚያደርጉ ዜጎች ወደ ግጭት እንዳያመሩ ያሳስባል። ለኢትዮጵያ መንግስት ደግሞ የጸጥታ ኃይሎች የሚወስዷቸው ከመጠን ያለፉ እርምጃዎችን ያቁም፣ ግድያዎቹን፣ በተለይ በኦሮሚያ ክልል የተፈጸሙ የኃይል እርምጃዎችን ያጣራ፣ በቁጥጥር ስር የሚገኙ ተቃዋሚዎች፣ ጋዜጠኞችና ሌሎችም ሕገ መንግስታዊ መብታቸውን በመጠቀም የታሰሩ ይፈቱ፣ የዜጎችን የመሰብሰብና የመደራጀት መብት እንዲሁም ሀሳብን በነጻነት መግለጽ ያክብር የሚሉ ናቸው። ለዩናይትድ ስቴትስ መንግስት ደግሞ ከኢትዮጵያ ጋር ያለውን ግንኙነትና እርዳታ እንደገና እንዲገመግም ዴሞክራሲና መልካም አስተዳደርን በመገንባት ላይ እንዲተባበር ይጠይቃል። እነዚህን ሁለት ህጎች ነው የኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነ ገበየሁ ለሀገሪቱ በጎ ያልሆኑ ሲሉ የገለጿቸውና መንግስታቸው ለኢትዮጵያ በጎ አመለካከት ያላቸው ያሏቸው የኮንግረስ አባላት ጋር በመተባበር እንዲመክኑ አደረገ በማለት ለህዝብ ተወካዮች ምክር ቤት የገለጹት የኮንግረስማን ክሪስ ስሚት ከፍተኛ የቅርብ ረዳት ግሬግ ስምኪንስ የአፍሪካ ንዑስ ኮሚቴ የሥራ ኃላፊ ናቸው። የመከነም ሆነ የተስተጓጓለ ህግ የለም ይላሉ። በቅድሚያ ሴኔቱ በ2016 ረቂቅ ውሳኔ አቀረበ። እኛም የፀሐይ አማወር መግቢያ ላይ ወይንም ከዚያ ጥቂት ቀደም ብሎ ረቂቃችንን አስተዋወቅን። የምርጫ ወቅት ስለነበር ነበር ህጉን ወደፊት በመግፋት ለሙሉ የውጭ ጉዳዮች ኮሚቴ ማቅረብ አልቻልንም። በዩናይትድ ስቴትስ ኮንግረስ አሰራር መሠረት ይላሉ ግሬግ ስምኪንስ፣ አዲስ ኮንግረስ ሲሰየም ረቂቅ ህጎች እንደገና መተዋወቅ አለባቸው። ከምርጫው ስንመለስ ሌሎች በርካታ ጉዳዮች ስለነበሩ ህጉን የማስመዝገቢያ ሂደት ወይንም ማርካፕ ለማድረግ አልቻልንም። ስለዚህ አልተንቀሳቀሰም። ሁኔታው ግን በውጭ ኃይሎች ግፊት ነው የሚለው እውነት አይደለም። ማርካፕ አልተደረገም። እውነቱ ያ ነው። በዩናይትድ ስቴትስ ኮንግረስ የሚቀርቡ ረቂቅ ህጎች አስቀድሞ በዋና አርቃቂና ሌሎች ረዳቶች ድጋፍ ሲያገኝ ለንዑስ ኮሚቴው ከዛም ለአብይ ኮሚቴው ይቀርብና በስተመጨረሻ ወደ ሙሉ ቤቱ ይተላለፋል። የህግ አርቃቂውን ካለፈ በኋላ በተመሳሳይ ሂደት በሴኔቱ ለውሳኔ የሚቀርብ ይሆናል። ግሬግ ሲምኪንስ በኢትዮጵያ ላይ የቀረበው ረቂቅ ሂደቱ ቆሟል ከሚሉ ጋር አይስማሙም። አስቀድመን ያቀረብነው ሕግ ወደ አርባ ረዳት አርቃቂዎች የደገፉት ነበር። አሁን ወደ ሰላሳ የሚሆኑ አባላት ይደግፉታል። በየቀኑ ተጨማሪ ድጋፍ እያገኘን ነው። ስለዚህ ረቂቅ ሕጉ ተጨናቅፈዋል የሚለው አስተያየት ግራ የሚያጋባ ነው። በሕግ አርቃቂው የሕዝብ እንደራሴዎች ምክር ቤት ባለፈው ወር የምስክር ሰጪ ሸንጎ ተሰይሞ በኢትዮጵያ የኦሮሚያና አማራ ክልል የተከሰቱ ሰልፎችና የመንግስቱን እርምጃዎች እንደዚሁም አጠቃላይ የመልካም አስተዳደር ይዞታን ገምግሟል። ሄኖክን ለዘገባው እናመሰግናለን። ቀሪውን ክፍል ደግሞ በነገው ምሽት ይዘን እንቀርባለን። ወደ ሌላ ዘገባ እናመራለን። ወንድ ልጅ ለአቅመ አዳም ሲደርስ ትዳር በመመስረት የራሱን ቤተሰብ ማስተዳደር የሚከበርበት ባህል ውስጥ ነው ሮባ ቡልጋ ተወልዶ ያደገው። እናም በቤተሰቦቹ ፍላጎት የወደፊት ሚስት ታጨችለት። የጋብቻ ቀኑም ተቆረጠ፣ ድግሱም ተጀመረ። ሮባ ግን ትምህርቴን ከዳር ሳላደርስ ትዳር ውስጥ አልገባም በማለት የተወለደበትን ቀይ ማለትም ከረዮን ትቶ ወደ አዲስ ባ ተሰደደ። ከቤተሰቡ ጋር ከአመታት በኋላ ነው በሽማግሌዎች የታረቀው። መደበኛ ትምህርቱ እንደጨረሰ ጣሊያን ሀገር ከሚገኝ ዩኒቨርሲቲ ነጻ የትምህርት እድል አገኘ፣ ተምሮ አጠናቀቀ። ከአመታት በኋላ ይህ የሮባ የህይወት ውጣ ውረድ በጥናታዊ ፊልም ጄንስ ኤንድ ማርቶ በሚል ርዕስ በጣሊያን የፊልም ባለሙያዎች ተሰርቶ በተለያዩ ትልልቅ መድረኮች ለእይታ በቃ፣ በተመልካችም ዘንድ አድናቆትን አተረፈ። ሮባ ቡልጋ ከመስታወት አራጋው ጋር አጠር ያለ ቆይታ አድርጓል። እዛ ኬርክ ግን የከብቶች ድምፅ፣ የግመሎች በጣም ደስ ሚ እውነተኛ ታሪክ ላይ የተመሰረተ ፊልም ነው። ዶክመንት የሆነ ፉት ስቴጅ ነው፣ እና የተሰራው መታራ አካባቢ፣ ያው እኔ ተውልጅ ያደጉበት ቦታ ነው። የፊልሙ ትልቅ ዋና ሚሴጁ ስለ አርብቶ አደሮች ላይፍ ምን ይመስላል ወይስ ደግሞ አንድ ሰው ሴትም ሆነ ወንድ ለይ ወጣት ከርቦቶ አደር ህይወት ወጥቶ ወደ ትምህርት ቤት ሲገባ ምን አይነት ቻሌንጆች ያጋጥማሉ? ምን ውስጥ ጥያቄዎች አሉ? ብዙ ጊዜ እዛ ውስጥ ዋና ተዋናይ ሆኜ ነው ሰራሁት ማለት ነው። የስንት ደቂቃ ፊልም ነው? ይህ ፊልም ትልቅ ፊልም ማለት ይቻላል። አምሳ ሁለት ደቂቃ ኦልሞስት አንድ ሰአት በይ፣ ወደ አራት አመት ሙሉ ነው የፈጀብን ይህንን ለመስራት ጠቃላይ ፊልሙን ለመጨረስ። እነማን ናቸው የፊልሙ አዘጋጆች? ጣሊያ ነገር በዚህ ያደረገው የዶክመንተሪ ፊልም ላይ ስፔሻላይዝ ያደረገው ካምፓኒ ነው። ስስ ፊልም ፕሮዳክሽን የሚባል ካምፓኒ ነው። ምን ይመስላል የተመልካቹ ውስ አስተያየት? የመጀመሪያ ኦፕኒንግ ስፔን ነበር ማድሪድ፣ እዛ ላይ ነው የመጀመሪያ አዋርድ ያሸነፍ ነው። እኔ ያልነበርኩም ሁለተኛ ላይ ግን ኒውዮርክ ነበር፣ ሊንከን ሴንትር አፍሪካን ፊልም ፌስቲቫል ላይ የታየው ና ፊዚካል ሂጄ ነው ያየሁት። ከወቹ ጋር ሰውን ሾክ ያደረገው የሚመስለው ንግድ ና ደግሞ የሁሉም ሰው ህይወት ዌይ ኦፍ ላይፍ ምነካ ነገር ነው ምነካው ፊልም ነው። በትምህርት ከታገዘው ሙያው በተጨማሪ የታሪክ ተመራማሪ፣ የማህበረሰብ አስተባባሪ ና የግጥም ጸሐፊ ኖሮባ በምስራቅ ሸዋ ከአፋርና ጎባ ክልሎች ጋር ከሚዋሰነው ኦሮሚያ ክልል ከረዮ ፈንታሌ ወረዳ ነው ሮባ የተወለደው። በዚህ ወረዳ መደበኛ ትምህርት አጠናቀው የከፍተኛ ትምህርት ለመማር እድሉን ከሚያገኙት በጣም ጥቂት ወጣቶች መካከል አንዱም ነው። ከፊልሙ በተለይ በተለይ እኔ ያኔ ዛ ከረዮ ውስጥ ስኖር ትምህርት ቤት እንዴት እንደሚሄድ ለምን እንደሚሄድ ምን አይነት ቻሌንጆች ሲያጋጥሙኝ ምን ምን አይነት መካኒዝም እንደምጠቀም፣ ቤተሰቦቼ ለምሳሌ አርብቶ አደሮች ስለሆኑ አንድ ቦታ ላይ አይቀመጥም፣ ከወቅት ወደ ወቅት እንቀሳቀሳሉ። ውሃ ፍለጋ፣ ምግብ ፍለጋ፣ ውሃ ፍለጋ፣ ግጦሽ ፍለጋ ስላየ የእነሱ ላይፍ ስታይል እንደዛ ነው፣ የእነሱ ነው እና ይሄ ሙሉ የሚያደስ ሚዳስ ፊልም ነው እና ብዙ ሰዎች እንደዛ አይነት ላይፍ የሚያውቁ ሰዎች ትናንሽ ሰዎች ናቸው። አንትሮፖሎጂስቶች ወይ ደግሞ ሪሰርች ነው ሪሰርች የሚሰሩ ሰዎች ናቸው። ይሄን ኑሮ ዲቴል ወይስ ደግሞ በጥልቅ የሚያውቁት እና ብዙ ሰዎችን ሾክ የማድረግ ፊልም ነው። አሁንም በእይታ ላይ ነው ፊልሙ። አሁን ከፊልም ፌስቲቫል ወጥናል። ኦልሞስት ወደ አራት አመት ነበር ሲታይ ነበረው ሁለት ሺህ አስራ አንድ ማሸማት ላይ ነው ተለቀቀው እና ኔዘርላንድ መሰለኝ ሁለት ሺህ ስራ አምስት መጨረሻ ላይ ነው ታዩ መሰለኝ። በኢትዮጵያ ይህ ፊልም ታይቷል ወይስ አልታየ? በኢትዮጵያ ነው ታይቷል። ኢታሊያን ካልቸራል ሴንተር ነው እንዲሁም ፖስት ያረገን ይዛ ነው ብዙ ከረዎች አድርገን የተለያየ ሪሰርቸሮች ምንባያርት አድርገን እዛ ኦፊሻሊ ነው የተመረቀውም፣ እዛ ኦፊሻሊ ነው የተከፈተው። ከአዲስ አበባ ዩኒቨርሲቲ በውጭ ቋንቋዎች እና ባህል ጥናት የመጀመሪያ ዲግሪውን ጣሊያን ሀገር ከሚገኘው ዩኒቨርሲቲ ባገኘው የነጻ ትምህርት ደግሞ የባህላዊ ምግብ ጥናትና ምርምር ወይም ፉድ አንትሮፖሎጂ በማጥናት የማስተርስ ዲግሪውን አጠናቋል። ሳ ወደ እንጀራ

ኢትዮጵያን ጨምሮ በዓለም የሚገኙ ገበሬዎችን የቴክኖሎጂና የዘመናዊ አመራረት ሙያ ስልጠና በመስጠት የተሻለ እንዲያመርቱ ከሚሰራው ስሎፉድ ከተባለ የበጎ አድራጎት የውጭ ድርጅት ጋር በጋራ በመሆን በትውልድ መንደሩ የሚገኙትን አርብቶ አደር ገበሬዎችን ለመርዳት ከፍተኛ እንቅስቃሴ በማድረግ ላይ ይገኛል። በተለይ የአንትሮፖሎጂካል ሳይድ ወይስ ደግሞ የታሪኩን ሳይድ በደንብ ነው ያጠነውት እና ኢትዮጵያም ሲመለስ ምግብ ላይ ነው የሰራው ከገበሬዎቹ ጋር ማር ላይ፣ ቡና ላይ፣ ወተት ላይ የተለያየ። እኛ ሀገር ደግሞ ባህሉ በጣም ሪች ነው እና ወታች ወድቅ ከኮሚኒቲ ጋር ሚሰሪ የሚሰሪ ከሆነ በጣም አይተን ሰምተን የማናቅ ነገሮች ነው። በተለይ ምግብ አካባቢ ያለው የቋንቋ ልዩነት፣ የአስተራሩ የምኑ በጣም ይገርም ነው እኛ ሀገር ያለው። አሁን በዩናይትድ ስቴትስ ቦስተን ግዛት ለሁለተኛ ማስተርስ ዲግሪ በዘላቂ ልማት ወይም ሰስቴናብል ዲቨሎፕመንት ትምህርቱን በመከታተል ላይ ይገኛል። አንተን ከሌሎቹ አብሮ አድጎችህ ለየት የሚያደርግህ ምንድን ነው? በማለት ለተጠየቀው ጥያቄ ሲመልስ፣ እንደ ማንኛውም ከረዩ ልጅ እዛው መተሃራ ተወልጄ ያደግኩት እረኛ ነበርኩኝ። የከብቶዎች፣ በጎች ከነሱ ጋር ነው አሚን ዞሬ ያደግኩት። ግን ካሉት ልጆች ትንት ለየት ማያደርገኝ በተለይ ይሄ ፊልም ቅድም ያወራነው ፊልም የተሰራበት ታሪክ ራሱ ከሌሎቹ ለየት ኦልሞስት ሀይ ስኩል ደርሼ ኦልሞስት ወደ ዩኒቨርሲቲ ዘጋጅበት ጊዜ እንደ ከረዩ ባህል አንድ ልጅ አድጉ ወደ ሀያ ሀያ አንድ ዓመት ሲደርስ ማግባት አለበት። እሱን አላገባም ብዬ ለትምህርት ትምህርት በጣም ስለምወድ እሱንም ለመከተል ብዬ ከቤተሰቦች ጋር ጣልቼ ነበር እና ፊልሙ ራሱ ይሄን ነገር ነው የማሳየው። እንዴት ያን የተዘጋጀውን ሰርጉን እንዳለ ይ ወደ አዲስ አበባ ሄድኩኝ። ከዛ በኋላ ደግሞ ተመልሼ በሽምግልና በሽማግሌ ከቤተሰቦቼ ጋር መጠናቀል ቻልኩኝ። ትምህርቴን ቀጠልኩኝ። ትምህርቴን ጨረስኩኝ ማለት ነው። ትምህርትህን ከጨረስክ በኋላ ወደ ኢትዮጵያ ተመልሰህ ምን ለመስራት ነው የምታስበው? ገበሬዎች ጋር ለምሳሌ ከቡና ማር የሚያመርቱ ገበሬዎች አሉ። ከእነሱ ጋር መስራት እፈልጋለሁ። እኔ ከጠናዎችን ስለምግብ ነው ከዚህ በፊት አሁን የሚሰራው ማስተርስ ዲቨሎፕመንት ላይ ነው ከመጀመሪያ ማሰርቴ ጋር ይገናኛል እና ወደ ኢትዮጵያ ተመልሼ መስራት ፈልጌ ያው የጀመርኩበት ተጀምሮ መንገድ ላይ ያሉ ስራዎች አሉ። ወደዚያ ተመልሼ እዚህ የተማርኩትን ትምህርት ወደዚያ የሱን ተጠቅሜ ያሉትን ፕሮግሬሶቹን እያየሁት ስራዬን መቀጠል ይፈልጋሉ። በጣም ነው የማመሰግነው። እንግዲህ መልካም የትምህርት ዘመን። በጣም ነው የማመሰግንሽ። የአሱ መንገድ እንዳይነቅ እንጂ የነሱን ንቄ ወይስ ባህሌ ንቄ አይደለም። ከማን ጋር ነው ማወቅ እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢናን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው ጽዮን ግርማና እኔም መስታወት አረጋውንን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበሮ ነው። ሙዚቃ በመምረጥ ዲጄ ፋትሶ አብሮን ነበር። የስርጭት መሀንዲሱም እንዲሁ አብሮን ነበር። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። በነገው ጉዞ እንገናኝ። መልካም ምሽት።